Voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 እና በ30 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። አየር መንገዱን በጣም ነው የምወደው። የመጨረሻውም ላገለግለው ያለገለው ዝግጁ ነበርኩኝ። አየር መንገድ ውስጥም ሆኜ ውጭ ሀገር እየሄድ ቱሪስት ከፍሎ የሚያቸውን ቦታዎች በማየት ቤተሰብ መስርቼ አሁን ያለሁበት ቦታ የደረስኩት በአየር መንገዱ ስለሆነ አየር መንገዱ ከምንም ከምንም በላይ ባለውለታይ ነው። መጨረሻ ላይ ግን አየር መንገዱን በጣም ወደዋለሁ። ትልቅ ደስታ ይሰጠኛል። መብረት አለምን አውቄበታለሁ። ህዝብ አውቄበታለሁ። ኑሮዬንም ኑሮ ይበታለሁ ግን አንዳች አዎንታዊ ነገር ተናግረ መጨረሻ ላይ ግን ግን ካልክ የቀደመ ንግግርህን ግን የሚያፈርስ ነገር ሊከተል መሆኑ ግልጽ ነው። ባለፈው በጨረፍታ የተሰሙት ሁለቱ የቀድሞ የኢትዮጵያ አየር መንገድ ካፒቴኖች ብርሃኑ ወልደስላሴና አንተ ሁኔ ሞገስ ዛሬ ሰፋ አድርገው ያጫውቱናል። የእኛ የፖለቲካ ስራ የእኛ የድርጅት ስራ ወጥቶ ሳይሆን ኢትዮጵያን ጠብቆ የቆየው ሰራዊቱ በከፈለው ከፍተኛ መስዋዕትነት፣ የህይወት መስዋዕትነት ያች ሀገር ተጠብቃ መቆየቷን በግልጽ መረዳት የሚያስፈልግ ይመስለኛል። አቶ ጌታቸው ተፈራ ኦታዋ፣ ካናዳ በስደት የሚገኙ ኢትዮጵያዊ ናቸው። በዘመነ ደርግ የደህንነት ሚኒስትሩ የቅርብ ረዳትና የጽህፈት ቤት ኃላፊ ነበሩ። ያኔው የደህንነት አሰራር ምን ይመስል ነበር? ያሁኑስ ሰፋ አድርገው በተከታታይ አጫውተውናል። ዛሬም ለማጠቃለያው አብረውን ያመሻሉና ጠብቋቸው። ዘመናዊ ትምህርት በኢትዮጵያ የንጉሥ አክሊሉ ተከታታይ ዝግጅት ወደ መጠናቀቁ ነው። መሆኑን ግን እንደምንሰነበታችሁ፣ የእረፍት ጊዜያችሁ ከእኛ ጋር አዝናኝ እንደሚሆን ተስፋ እናደርጋለን። እናም ከዛሬ ጥር 19 2011 ዓ ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ ከፕሮዲውሰሩ ንጉሡ ታምሬ ጋር አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደ በአክብሮት እንጋብዛለን ከምሽቱ የዓለም ዜና ለጥቆ እንመለሳለንና አደራ እንዳትሄዱ ጠብቆን ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ ቴክኒሻኗ ናሽዋን ካሊ በስቱዲዮ መሳሪያዎች ላይ ትገኛለች ከአንድ ዓመት በላይ ለሆነ ጊዜ ሳዑዲ አረቢያ ውስጥ እስር ላይ የቆዩት ሼኽ መሐመድ ሁሴን አልአሙዲ ተፈቱ። የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ኃላፊ አቶ ንጉሡ ጥላሁን ለቪኦኤ በተለይ የሰጡትን ቃለ ምልልስ አስመልክቶ እስክንድር ፍሬው ተከታዩን ዘግቧል። ከኅዳር 2010 ዓ ም ጀምሮ ሳኡዲ አረቢያ በስር ላይ ከቆዩ በኋላ ነው ሼህ መሐመድ ሁሴን አሊ አሙዲ ዛሬ መፈታታቸው የተገለጸው። በኢትዮጵያ ከመንግስት ቀጥሎ ሁለተኛ ቀጣሪ የሆነው የሚድሮክ ባለቤትና ቁጥር አንድ ትውልደ ኢትዮጵያዊ ባለሀብት ሼህ መሐመድ ሁሴን አሊ አሙዲ በዜግነት ሳውዲ አረቢያዊ ናቸው። እንደዚህ አይነቱ ሁኔታ ያልበገራቸው ጠቅላይ ሚኒስትር አብይ አህመድ ግን ባለሀብቱ ይፈቱ ዘንድ ከፍተኛ ጥረት ሲያደርጉ ቆይተዋል። ከወራት በፊት በሳውዲ አረቢያ በነበራቸው ጉብኝት ከልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር በተገናኙበት ወቅት ካነሷቸው ጉዳዮች አንዱ ይሄው የሼህ አሊ አሙዲ መፈታት ነበር። የሼህ አሊ አሙዲን መፈታት ያረጋገጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን የተደረገውን ጥረት ማብራርተዋል። የፕሬስ ኃላፊው በተለይ ለአሜሪካ ድምፅ በስልክ በሰጡት ማብራሪያ እንዳሉት የባለ ሀብቱ መፈታት በጠቅላይ ሚኒስትር አብይ አህመድ ሲካሄዱ የነበሩ ጥረቶች አካልና ውጤት ነው። ከሁሉ አስቀድሜ ለወዳጆቻቸው፣ ለዘመዶቻቸው፣ ለቤተሰቦቻቸውና ለሚድሮክ ሰራተኞች በአጠቃላይ ለኢትዮጵያውያንም እንኳን ደሳ ሲል እንደሚታወቀው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥረት በአደባባይ የሚታወቅ ነበር። ከሳዑዲ አረቢያው ልዑል አልጋ ወራሽ ጋር በነበራቸው ቆይታ ጉዳዩን ማንሳታቸውን ቃልም እንደተገባላቸው ገልጸው ነበር። ዛሬ እንግዲህ በተለያዩ መገናኛ ብዙሃን የተጠቀሱት የሚድሮክ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳውም ጠቅላይ ሚኒስትሩን አመስግነዋል። ስለዚህ ይሄ የጠቅላይ ሚኒስትሩ ጥረት ውጤት ነው ማለት እንችላለን። አይደለም አቶ ንጉሱ? አዎ በሚገባ እንግዲህ ምንድነው ጠቅላይ ሚኒስትሩ በዚህ የለውጥ ሂደት ውስጥ ጥረት ሲያደርጉባቸው ከነበሩት ጉዳዮች በሀገር ውስጥም ከሰብዓዊ መብት አያያዝም ጋር ተያይዞ በርካታ እስረኞች እንዲፈቱ ያደረገ መሆኑን፣ ይሄ ደግሞ በመንግስትም በድርጅትም በዚህ በለውጡ ሂደት ውስጥ ተቀምጦ የነበረ መሆኑን የምናስታውሰው ነው። ቅድም እንዳልኩት በተመሳሳይ ሁኔታ እሳቸውን በተመለከተም እንደዚሁ ስራ በጀመሩበት ጊዜ ጥረት እንደሚያደርጉ ቃል ገብተዋል። ይሄን ክትትል ሲያደርጉ ቆይተዋል እና የእሳቸው ጥረት እና እንቅስቃሴ አሁን ለተደረሰበት ውጤት ከፍተኛ አስተዋጽኦ ያለው መሆኑ ያው የኢትዮጵያም ሕዝብ የሚያውቀው ነውና በዚህ መልክ ማየት ይቻላል። ዛሬ ከእስር የተፈቱት ሼህ መሀመድ ሁሴን አሊ አሙዲ መቼ ወደ ኢትዮጵያ እንደሚመለሱ እስካሁን በይፋ የወጣ መረጃ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። በድሬዳዋ አስተዳደር መልካ ጀብዱ ከተማ በግለሰቦች መካከል የተነሳ ግጭት ወደ ጎሳ ግጭት ተቀይሮ የሁለት ሰው ሕይወት መጥፋቱ ተሰማ። መልካ ጀብዱ ተመሳሳይ ጎሳ ተኮር ግጭቶች በተደጋጋሚ የሚከሰትበት መሆኑን የገለጹት እለትን የፌዴራል ፖሊስ የምስራቅ ክላስተር አስተባባሪ ኮማንደር ሰሎሞን ከበደን ያነጋገረው የድሬዳዋ ሪፖርተራችን አዲስ ቸኮል ዘግቧል። ተጨማሪ ዝርዝር በነገው ምሽት ስርጭታችን ይዘን እንመለሳለን። በዩናይትድ ስቴትስ ታሪክ እጅግ ረጅሞ የተባለው የመንግሥቱ መዘጋት ለጊዜው ከተፈጸመ በኋላ ዴሞክራቶቹ በደቡብ ድንበር ላይ ጠንካራ ደህንነትና ጸጥታ እንዲሰፍን የሚፈልጉ መሆናቸውን ማሳየት ይገባቸዋል ሲል ዋይት ሀውስ አሳሰበ። የዋይት ሀውስ ቤተ መንግሥት የግቢ ሚኒስትር ማይክ መልቬኒ ዛሬ ፎክስ ኒውስ ከሚባለው የዜና አውታር ጋር ባደረጉት ቃለ ምልልስ ዴሞክራቶቹ ስለ ወሰን ደህንነት በእውኑ የሚጨነቁ ከሆነ ሊያሳዩ የሚችሉበት ጊዜ አሁን ነው ብለዋል። መንግስቱ ለ ሰላሳ አምስት ቀናት ከተዘጋ በኋላ ከትናንት በስተያ ከሰዓት ፕሬዚደንት ዶናልድ ትራምፕ ወጥተው ባደረጉት ንግግር ለድርድሮች መስኮት ለመክፈት ለሶስት ሳምንታት እንዲከፈት ስምምነት ላይ መደረሱን ገልጸው መስሪያ ቤቶች ክፍት ሆነዋል። ዋና ጽሕፈት ቤቱ ዋሽንግተን ዲሲ ውስጥ የሆነውና በዓለም አቀፍ አካባቢያዊና የወቅቱ ጉዳዮች ላይ የሚያተኩረው ፎረን ፖሊሲ መጽሔት በዚህ ዓመት ልዩ እትሙ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ከዓለም መቶ አሳቢዎች አንዱ አድርጎ አውጥቷል። በየዓመቱ ስድስት ልዩ ህትመት መጽሔቶችን እያወጣ ላለፉት አምሳ ዓመታት የቆየውና አሁንም በየዕለቱ ዌብሳይት ላይ ዕለታዊ ሁኔታዎችን የሚዘግበው ፎሪን ፖሊሲ መጽሔት ስለ ዶክተር አብይ ስኬቶች ካሰፈረው መካከል ወደ ሥልጣን በዘለቁ ከአንድ ዓመት ባነሰ ጊዜ በአካባቢው ሰላም ያወረደውንና የተለያዩ ቤተሰቦችንም ያገናኘውን ያለውን ከኤርትራ ጋር የፈጠሩትን ስምምነት በቀዳሚነት አንስቷል። ተጨማሪ ዘገባ በሰሞኑ ምሽቶች በዚህም ላይ ይዘን እንመለሳለን። ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ ልመልሳችሁ። ጤና ይስጥልኝ። አሁን ለራዲዮ መስሄ ዝግጅታችን ተመልሰናል። በድጋሜ መልካም ምሽት የምንመኝላችሁ አሉላ ከበደና አዲሱ አበበ ነን። በጊዜ ሰሌዳችን መሠረት አሁን ሰዓቱ ምርት ግጥም ነው። የሳምንቱ ቃል የዘመናችን ትልቅ ግድፈት የብሶታችን መሰረት፣ እውነትን እውነት ማለት ስህተትንም ስህተት ስላቃተን ነው። ጸንቶ መቆም ለሀቅ ለማተብ ለቃል ኪዳን በመስቅልቅል ሕይወት ዙሪያ በመሽከርከር የተጎዳል ትክክለኛውን ትክክል፣ ስህተቱንም እንዲሁ መናገር ብንችል ኖሮ ሳንዘገይ ከወዲሁ ስንት ነፍስ ባዳንን ነበር ስንቱን እልቂት ባስወገድን። ለሕዝብ ለአገር ተስፋ ሆነን ደግነትን ባሳደግን ፍርሃትን ተከናድብን እውነትን ባናዳፍን በጥቅም ተደልለን ውሸትን ባናሰፍን ፍትሕ ሲጓደል መብት ሲጣስ ዐይኖቻችንን ባንጨፍን ለአቅመ ደካሞች ሰቆቃ ጆሮቻችንን ባንሸፍን። ምናልባት ያጠር ነበር የመከራ ዘመን ዕድሜው የስደት የእንግልት ጉዞ የረሃብ መለዮ ስያሜው። አዎ፣ ከሆነ አዎ፣ ካልሆነም ደግሞ አይደለም፣ ቃላችን ምልክት ቢሆን የእውነት አርማ ማህተም፣ ምንኛ በተጠቀምን ትውልዱንም በጠቀም ነው የሕይወትን ቀና መንገድ አቅጣጫውን ባሳየ ነው። የመልካም ሥራን መልካምነት፣ የእውነተኞችን ጀግንነት፣ የክፉን ተግባር ክፉነት፣ የግፈኞችን ማንነት መናገር እየቸገረን አይቶ እንዳላየ ባናልፈው ከኃላፊነት ሸሽተን ህሊናችን ባናጎድፈው ቅጥፈት ባያሳንሰን በቃላችን ብንረጋ እምነትን ብንታጠቅ ለቅዱስ ተግባር ብንተጋ፣ እንዴት በተለወጠች ምድሪቱ ባማረባት በመተሳሰብ አጊጣ ፍትህ በሰፈነባት ትክክል ፈራጅ ዳኛ እውነት የሚናገር መሪ ለሰብአዊነት የቆመ ለተበደሉ ተጠሪ ትሁት የሕዝብ አገልጋይ ቀጥተኛ መስካሪ ልቡናውን ያስገዛ የሚንበረከክ ለፈጣሪ እናገኝ ነበር። ምናልባት የማይቻል ነገር የለም። አዎን አዎ ማለት ብንለምድ አይደለምንም አይደለም። የጥፋት ጎዳናን ተከትለን ወደ ገደሉ ስናመራ እኛነታችንን ጥለን በውርደታችን ስንኮራ ቆም ብለን ብናስተውል ብናስብበት ለደቂቃ የማይሆነውን አካሄድ አይሆንም ለማለት ብንበቃ መድኃኒት ይሆን ነበር ለሁላችንም ታላቅ ድል። ስህተቱን ስህተት ብንል ትክክሉንም ትክክል አዎ የዘመናችን ትልቅ ግድፈት የብሶታችን መሠረት እውነቱን እውነት ማለት ስህተቱንም ስህተት አለመቻላችን ነው የጎዳን የሚያውካት ይችን ዓለም አዎን አዎ አለማለት አይደለም ምንም አይደለም። የግጥሟ ርዕስ ቃል የላኩልን፣ የሁል ጊዜ ደንበኛችን ቴዎድሮስ አበበ ናቸው። እናመሰግናለን። ቴዲን አሉላ አንቱ ስላፌ ላይ ያዝ የሚያደርገኝ ነገር አለ። እንደምናነጋግረው ርዕስ አንዳንድ ጊዜ ከፍና ዝቅ የሚል አለ። ሳምንቱ መጀመሪያ ላይ አንቱ እያልኩ ነው ያነጋገር። ለማንኛውም ገጣሚ ቴዎድሮስን እናመሰግናለን። አጀብ፣ ጉድ የሚያሰብ ግን የሚነካ ቃል የቀለለበት ውበት አለካ፣ ተደስቼለው ወዳጄ ልመካ፣ በፍቅሩ ሰምሮለችው ነፍሴ እያለካ፣ ማንም አልቻለም በሱ ሊለካ። እንዳለኝ ያሳየኝ ዋጋ ስምጠፋ። ሰላማዊትን እናመሰግናለን። በረራችን እንቀጥል። አዲሱ አብራሪዎቻችን የኢትዮጵያ አየር መንገድ የቀድሞ ካፕቴኖች ናቸው ብርሃኑ ወልደሥላሴና አንተ ሁነኝ ሞገስ ሙሉ ካፕቴኖች። ወደ እነርሱ ከማለፋችን በፊት ግን አቶ ጌታቸው ደገፋ ለኢትዮጵያ አየር መንገድ ሀያ ዓመት ሰርቻለሁ ይሉናል። ባለፈው አስራ አምስት ቀን የጀመርነውን አድመጠው ሲያበቁ አሳስቦኛል የሚል መልእክት ላኩልን። ከደውሉልን እናዋያቸዋለን። የዝግጅቱን ዓላማም በውል እንገልጥላቸዋለን። የተከበራችሁ መንገደኞቻችን እንኳን በደህና መጣችሁ። በ ሰላሳ አምስት ሺ ጫማ ከፍታ የምናደርገውን በረራ ቷችሁን ጠበቅ ጠበቅ ካፕቴኖቹ አዲሱን እናንተ ሆን ማለት ነው ብናመጣ ብለን ነው ባለፈው። ሁለቱም ካፕቴኖች ባጭሩ ነበር ጀመር ያደረጉት። የዛሬውን ካፕቴን ብርሃኑ ጀምሩታል። አየር መንገዱን ከተቀላቀሉበት ዘመን ይነሳሉ። ዩኒቨርሲቲ ጀመር እንዳደረግን ነው ወደ ኢትዮጵያ አየር መንገድ የመጣ ነው። ፓይለት ለመሆኑ ብዙም ሀሳብ አልነበረኝም። እንደሰው ዋጉቼም አልነበረም የመጣሁት። ነገር ግን ካፔልል የሚባል የምታውቁት ነው። እሱ ነው ፈተና አለ፣ ለምን ሄደን አንፈተንም? ብሎ ያስፈተነኝ። ከዛ በኋላ አሁን እስካለንበት ድረስ ህይወታችን ማለት ነው እና አየር መንገዱን እኔ በጣም ነው የምወደው። የመጨረሻውም ላገለግለው ዝግጁ ነበርኩኝ። አየር መንገድ ውስጥም ሆኜ በጣም ጥሩ ጥሩ ነገሮች ከፍዬ የማላያቸውን በስራው ምክንያት ውጭ ሀገር እየሄድኩ ቱሪስት ከፍሎ የሚያቸውን ቦታዎች በማየት ከብዙ ተሳፋሪዎች ጋር የንግግር ልውውጥ በማድረግ ጭንቅላትን የሚያሳድጉ ነገሮች አየር መንገድ ውስጥ ነው እንግዲህ የተማርኩት። ቤተሰብ መስርቼ አሁን ያለሁበት ቦታ የደረስኩት በአየር መንገዱ ስለሆነ አየር መንገዱ ከምንም ከምንም በላይ ባለውለታዬ ነው። ካፕቴን፣ አንተ ሆነኝስ እንዴት ነው? ስለ አየር መንገድ ጥቂት ይንገሩንና ወደ ሌላውን እንገባለን። አብዛኛውን ብርሃኑ የተናገረው ነው። ከሱ የሚለየው ምንድን ነው? በረራ በህልሜም በውኔም ያስበው የነበረ ስለሆነ አስቤ የሚከፈለውን ሁሉ ከፍዬ ነው የገባሁት። አየር መንገዱን በጣም ወደዋለሁ። መብረር በጣም ወዳለሁ። በጣም ትልቅ ደስታ ይሰጠኛል መብረር። በዛም ተጠቅሜ ያለው ዓለምን አውቄበታለሁ ህዝብ አውቄበታለሁ፣ አገር አውቄበታለሁ፣ ኑሮዬንም ኑሮይበታል። ግን ባለው ሁኔታ የምፈልገውን ያህል አልሆነልኝ። መጨረሻው ሁሉም ነገር ወደ ፖለቲካ እየተቀየረ ሄደዋል። በተለይ በተለይ የሀያ ሰባት አመት ለእኔ ጥሩ አልነበረም። ምክንያቱም ታፔላ ይለጠፋል፣ በሰዎች ላይ በግለሰቦች ላይ። ያ ታፔላ ግለሰቦችን ምን ያህል እንደሚጎዳ ያው በዚህ ቤት አይተነዋል። ገጠመኞችን ነግራችሁና እናንተ እንደምትፈልጉት ተረጉማቸዋለ። ጥሩ፣ ቀደም ሲል ወደ አነሳኑ ጉዳይ እንሄድ። ካፕቴን አንተ ሆነኝ ትሪፕል ሰቨን መብረር እንደምችልና ፈቃድ እንደተሰጠኝ እየተጠባበቅኩ እያለሁ በማላቆ ምክንያት ልበር አልቻልኩም። ለስልጠና ተመልምለው ታጭተው እየተጠባበቁ ሳሉ ጸሐፊዋ ዋነች ደውላ ተሰርዟል ልምምዶ ያለችው እና ምክንያቱን አውቀዋለሁ። አርለም ያሉት በማላውቀው ነው ያሉት። ለዚህ እንደው እንደ መላመት መስጠት የሚያስችል ውጣ ውረዶች ነበሩ ብለዋልና እነዛ ለዚህ ዳርጎት እንደሆነ አናውቅም። እስቲ ይንገሩን። ኦኬ እንግዲህ ገጠመኝ ነው የምነግርህ፣ ወግ ነው ማወራህና ኢህአዴግ ሊገባ ዳርዳር ሲል ወደ አምቦ ወደ ደብረ ብርሃን ሲደርስ ሁሉ ሰው ፖለቲከኛ ነበረ። እና አንዴ ቶጎ ውስጥ ሎሜ የሚባል ከተማ አንድ የኢትዮጵያ አየር መንገድ ባለስልጣን አሁን ስሙን መግለጽ አያስፈልገኝም። እሱ ለስራ ጉዳይ መጥቶ እንነጋገር ነበር። ስለ ፖለቲካው እንዴት ነው የሚሆነው? ኢትዮጵያ አሁን ቲፒኤልኤፍ እየገባ ነው እና እንዴት ነው ወደፊት የኢትዮጵያ ሁኔታ እንዴት ይሆናል? እየተባባል ስናወራ እኔ የሰጠሁት አስተያየት እንዴት ነበረ? ደርግ በጣም መጥፎ ነው ለኢትዮጵያ። ግን መጥፎም ቢሆን የኢትዮጵያ ሕዝብ ከደርግ ጋር ሆኖ ቲፒኤልኤፍ እንዳይገባ መሟሟት አለበት አልኩኝ እና አንድ የትግራይ ሰው ነበረች፣ እና በኋላ ነው ኤርትራዊ መሆኗን ያወቅሁት። እንዴ እንዴ እንዴ! አንተ ትግሬ አትወድም ማለት ነው አለች። ከዛ በኋላ የኔ ካፔል ላይ ትግሬ አይወድም የሚል ነው ይሄ እንግዲህ አሁን እኔም ፖለቲከኛ ሁኜ እሷም ፖለቲከኛ ሆና ሳይሆን ካፌ ላይ የመለጠፍና የማስለጠፍ ጉዳይ ሆኖ በኖርዌይ ላይ በስራዬ ላይ ያለውን ሁኔታ ሁኔታ ነው። ከዛ በኋላ አንድ ቀን መኪናን አቁሜ ለመብረር ያቺ ያለችኝ ሴትዮ ተርሚናል መግቢያው አካባቢ ያገኘችኝና አሁን ምን ሊውጥህ ነው አለች። አይ አንቺን የሚውጥሽ ይውጠኛል። እና ደግሞ ይሄ ብልግና ነው፣ እንዲህ አይባልም። ያባባልሽ እኮ የሰው ሕይወት ያስጠፋል። ስላልገባሽ እንደዚህ መባለቅ ጥሩ አይደለም። እኔ ግን አንቺን የሚውጥሽን ይውጠኛል ብያት ነበረ። ከሁለት አመት በኋላ ኤርትራና ኢትዮጵያ ሲጣሉ ለካ ኤርትራዊ ትሆናለች መባረር ነበረባት እና እኔ ደግሞ አገኘዋት እና አሁን ምን ሊውጥሽ ነው አልኳል። እኔን የሚወጣኝ ሊውጥሽ አይችልም አልኳል። በዛ መሰረት ቀጠለ። እሷም ለሄዟ ሄደች። ሌላም ገጠመኞች አሉ። በዚህ ሂደት ውስጥ ሀያ ሰባት አመት ትንሽ አይደለም። አንድ ጊዜ ደግሞ ፓይለቶች አንድ አውሮፕላን ተምረው ለመጨረስ መጀመሪያ እንደ ኮፓይለት እየሆኑ ዋና አብራሪው አስተያየት ይጠየቃል፣ ለሚቀጥለው በረራ ብቁ ነው አይደለም ለሚለው እና አራት ተማሪዎች ነበሩ። ተማሪ ካፌኖች ናቸው። እኛ እነሱን አብረን በመብረር አስተያየት እንሰጣለን። ከአራቱ ውስጥ ሁለቱ ትግራ፣ አንዱ ኦሮሞ፣ አንዱ አማራ ናቸው። እኔ ጋር ይበሩ ነበረ። ያው እኔም ጋ ሌላም ጋ ፈ የሁሉም ይበራሉ። እና በአጋጣሚ ኦሮሞና አማራው በእኔ አስተያየት ለሚፈጥለው ትሬኒንግ ብቁ ናቸው ብዬ ጽፌ ነበረ። እና የበረራ ዋና ዳይሬክተሩ ሰራኝና ለእነዛ የማስበው ትግሬዎች ስለሆኑ ነው አለ። እንግዲህ አስበው፣ እኔ የእነሱ ብሄር ስላልሆን ድጥፍላቸው ለማችል አይነት ሀሳብ አደረገው ማለት ነው። እንደዚህ አይነት እያተናገድ ይኖር ነው። ካፕቴን ተሁነኝ የእርስዎን ገጠመኞች አስረድተውናል። እስቲ ካፕቴን ብርሃኑ ምንም እንኳን ዕድሜው ለጡረታ ቢቃረብም ገና መስራት በሚችሉበት ፈቃዶም አምስት ዓመት ሲቀረው ነው ከስራ የተሰናበቱት። ምን ምክንያት ነበረ? ከዚያ ቀደምስ ምን አይነት ሁኔታዎች ገጠመት? ከአዲሱ ጋር ብዙ ጊዜ ገናኝ ነበረ እና ስለ አየር መንገዱ አንዳንድ ነገሮች ብትነግረኝ ብሎ በሚጠይቀኝ ጊዜ ቆይ እስቲ ትንሽ እያልኩት አቆይቼው፣ መጨረሻ ላይ ግን እኔው ራሴ ጠይቄው ነው ይሄን ነገር ለመናገር የፈለግኩት እንግዲህ በአንደኛ ደረጃ ይሄን ዝምታዬን ልሰብር የቻልኩበት አየር መንገድ ውስጥ በተለይ ህወሓት ከመጣ በኋላ በጣም ብዙ ኢሰብኣዊ ድርጊቶች ሰራተኛው ላይ በተለይ በተለይ ዘርን በሚመለከት የተያያዘ ጥቃት ይደርስ ነበረ። ከዚህ በፊት ሁለት ልጆች አውሮፕላን አብራሪዎች ናቸው ሁለቱም። አንደኛው ወደ ሰሜን አሜሪካ ኮብልሏል። አንደኛው ደግሞ ያው ስራውን ሁሉ ትቶ ወደ እርሻ ገብቷል። እነዚህ ልጆች የተናገሯቸው ነገሮች ምናልባት ወጣቶች ስለሆኑ ብዙ ግንዛቤ ሳይኖራቸው ነው እንዲያደርጉት ብሎ ወደ ማለት አመለካከት አዳማጭ እንዳሄድ ይህ ነገር በእኛም ላይ ተከስቷል። እነዚህ ሁለት አብራሪዎች ለተናገሩት መስሪያ ቤቱ መልስ ሰጥ አንዳንድ ቅር ያሉኝ ነገሮች አሉ እና እነሱንም መስሪያ ቤቱን እንደመለሰው ሳይሆን የእኛ የራሳችን በዚህ አይነት ነገር ውስጥ ማለፍ ለሁላችንም ለወደፊት ለሚሆኑ ነገሮች ትምህርት ሰጪ እንዲሆኑና እንደ ምስክርነትም ነው። ህዋት ኢትዮጵያን በሚይዝበት ጊዜ የቦይንግ ሰባት መቶ ሀያ ሰባት ካፕቴን ነበርኩኝ እና አስራ ዘጠኝ ሰማኒያ አራት ውስጥ ይመስለኛል አውሮፕላን ጠለፋ ተካሂዶብኝ ነበረ። መንገዴ ከአዲስ አበባ ባህር ዳር ነበረ። በቀጥታ ወደ ካናዳ ውሰደኝ ብሎ ነው ያለው። ያለ ፈቃድ ማንም እሺ አይለንም። ካርቱን ልውሰድህ ስለው በምንም አይነት ካርቱን አልሄድም፣ እነሱማ ያው ኢህአዴግ ናቸው አለ። ኤርትራን ውሰድህ፣ እሱም አይሆንም ያው ነው። ሳናን ውሰድህ፣ አይ እሱ ሁሉ ያው ነው። በምንም አይነት ወደዛ እንዳትሞክሩ፣ ጅቡቲም አይሆንም አለ። በል እንግዲህ መውሰድ የምችለው ናይሮቢ ነው። ከዚያ ወዲያ ውሰዱኝ ብለህ ብትል እንጅንም የለንም። ስለዚህ እንግዲህ አንተም እኛም እናልቃለን ብታፈነዳውም ብለን ስንለው እሺ ያለ ንግግር ተጀመረ። በዚህ አይነት አለፈና አዲስ አበባ ከሌሊቱ ሰባት ሰአት ድረስን ሰዓት እገዳ ነበረ ካርፊ መንገደኛውንም እኛንም ይዘው ይልተናገርን። በማግስቱ የኤርፖርት የአውሮፕላን ማረፊያ ሴኪሪቲ የደህንነት ጥበቃ ክፍሉ ግርማቸውን የሚባል እና የፖሊስ ስፍል ኮሚሽነር ኃላፊው አቶ ሀሰን ሽፋ ሆቴል መጥተው ጠዋት እናነጋግር ይሉኛል። እንግሊዝኛ ነው፣ ሀሰን ሽፋ ነው የተናገረው። ዋትስ ዩር ናሽናሊቲ አለኝ። እኔ ደግሞ በአማርኛ እኔማ ኢትዮጵያዊ ነኝ አልኩት። ከዛ ዛ አብሮ የነበረው አይ ብሄር ማለቱ ነው አለ። ብሄር ከዚህ ከተለፋው ጋር ምን ያገናኘዋል? ስል ሀሰን ሽፋ እንዴ ይህንን ማወቅ ስላለብን ነው አለ። አይ እንግዲያውማ አማራ ነኝ። ምናልባት የኦሮሞ ሊኖርብኝ ይችላል። የሚቀጥለው ጥያቄ ደግሞ በጣም የሚያስገርመ ነው። ከማ ጋር ነበርክ ከትላንት ወዲያ? አይ እሱን አላስታውስም። አይሺ ትላንትና እ የኛ ክበብ አለ የፓይለቶች ክበብ፣ እዛ ነበርኩኝ። ፓይለቶች ክበብ ማን ማን አገኘ? አዲስ አበባ የነበሩ ፓይለቶች በሙሉ ነው ያገኘሁት እና ብዙ ስለሆኑ ቁጥሯቸውን አላቀው። እንዲህ አይነት ነገር ላይ በአየር መንገዱ ፖሊሲ የአየር መንገድ ጠበቃ ይዘን ነው መነጋገር ያለብን፣ ምክንያቱም አየር መንገዱን የሚያጎዱት ነገር መናገር ስለሌለብን ሕግ የሚያውቅ ሰው አጠገባችን አድርገን ነው መነጋገር ያለብን። እና እዛ ግን አቋርጬ ለመሄድ አካባቢ የመጡ ሰዎች ናቸው። ይህ ሁኔታዎች ጥሩ እንዳልነበሩ እረዳለሁ። ስለዚህ እንደምንም መጨረስ እንዳለብኝ ስለተገነዘብኩ ጥያቄያቸውን መመለስ ጀመርኩ። እንደገና የት ነው የተማርከው፣ ይህ ሁሉ ነገር ተጠየቅኩ። መጨረሻ ላይ እንደውም የባሰ ባስ ተብሎ። የባለቤት ባለቤት ከየት ነች? ምናምን እና ይሄ ሁሉ ጥያቄ በዛ ጊዜ የሚያስዘነብት ጥያቄ ነው። እኔ እንዲጠልፈኝ ሰውየውን መክሬው አይደለም አውሮፕላን ላይ ያስወጣሁት። በሁለተኛ ደረጃ እነሱ ላሰቡት ነገር የሚረዳ ምንም መልስ የሰጠኋቸው የለም። መጨረሻ ላይ ሁላችንም የተሰበሰብንበት መጥተው የዘንድሮ ካፕቴኖች ይላል የዘንድሮ ዋና አብራሪዎች ወንበራቸውን ማንም ሰው በውሸት መጥቶ ሲያስለቅቃቸው ለቀው ዞር የሚሉ ናቸው ብሎ ሲል ከእነሱ ብሔር የነበሩ ልጆች አብረው ነው የሚበሩ ስለነበሩ እነሱ የለም፣ ይህ ካፕቴን ባይሆን ኖሮ ዛሬ እናንተንም አናነጋግርም ነበረ ለቤተሰቦቻችንም አንተርፍም ነበር። አብራሪው በትክክለኛ ስራውን የሰራው ብለው እነሱም ትንሽ መልስ መለሱለት። የውሸት ቦምብ እንዳልሆነ ተረጋግቷል። ናይሮቢ ስለሆነ ደግሞ በአይማ ኬንያ የእንግሊዞች ሕግ ነው ይመስለኛል እንጂ የእውነት ለመሆኑ አፈንድተው እንዳዩት ምስጥነት በሚሄድበት ጊዜ ነግረውኛል እና የውሸት ቦምብ ና ምን እያለ ሲጠባትርብኝ የነበረው ሁሉ ውሸት ነበረ። እዛ ጊዜ ጀምሮ ህዋት ምን አይነት አስተሳሰብ እንዳላቸው ለመግለጽ ነው። እነሱ አመለካከት በጣም አሳዛኝ፣ አስከፊ ያን ያህል አመት የምወደውን አየር መንገድ እንድጠላ የሆንኩበት ሁኔታ ተፈጥሯል። ይሄ አንድ አጋጥ። ከዛ በኋላ ደግሞ ሁለተኛው እና መጨረሻ ላይ ደግሞ ስራውንም እንዳልቀጥል ካደረጉኝ ሁኔታዎች ሰባት ሰባት ሰባት አውሮፕላን ወይም ደግሞ ሰባት ስምንት ሰባት አውሮፕላን ላይ ለትምህርት ከምንሄደው የመጀመሪያው ግሩፕ እኔና አንድ ሌላ ካፕቴን ነበር። ሁሉን ነገር ተዘጋጅቼ ነበርም አነባብቤ ለመሄድ ሁለት ቀን ሲቀረኝ እኛ ከበረራ ክፍል አንዲት ሴት ደውላ ያንተ መንገድ ተሰርዘዋል፣ ስለዚህ አትሄድም። አይ ምንም አይደለም፣ ለማንኛውም መጥቼ እስኪ ያነጋግራለሁ አልኩኝ። ሁለተኛው ቀን ነው እንደዚህ ሄድኩኝ። ሄጄ የእኛ ኃላፊ ደስታዘሩ ይባላል። ደስታዘሩ ማለት የእኛ ኮፓይለት ሆኖ ያደገ ከኛ በኋላ ብዙ አመት ቆየ ነው። ብርሃኑ ትግሪያ አይወድም ብሎ አውርተው ይህን ከየት ሰማ ብለ ለኝ ከራሱ ነው ያቱት ወልድና በስፋ ፍቅር ባለፈ ባለፈ ጊዜ ጠየቅኩት አሁን አሶች ለምንድን ነው በአሁን ምክንያት ተሰጠኝ እና በዛ ምክንያት ወደ ትሪፕል ሰቨን እንዳልሄድ ተደርግ ያለው አስቀድሜ የጨረታ ወረቀቶቼን አወጣቶቼ ነበር በሞታ ጊዜ ኒያ ቢሮ የነበሩት ሰዎች ተቀይረዋል። አሁን ለምን አትቆይም? ለምን አታስተምርም? አሉኝ። አይ አሁን በኋላማ እዚህ የምቆይ አይመስለኝም። ብቆይም እንግዲህ ያ ለትምህርት መሄዴ የተሰረረብኝም ያለምንም

ሌላ ቀርቶም ያሳዝናችሁ የሁለቱም ሄዶች ጋም የተወልደም ሲኒየሮች ነን፣ እኔም ካፕቴናንተ ሆነኝ። እንግዲህ እዚህ ላይ መታየት ያለበት ነገር ብዙ ነገር አለ። የአብራሪዎች እጥረት አለ ተብሎ ነጮች በገፍ እየገቡ ነው። እኛ በምንጀምርበት ጊዜ ከነጮች ወደ ኢትዮጵያናይዜሽን ብዙ ነገር ይሰራ ነበር። አሁን ደግሞ የተገላቢጦሽ ነጮች የተወደዱበትና የሚዝናኑበት አበሻ ፓይለቶች ደግሞ በሀገራቸው በትክክል የማይስተናገዱበት ቤት እየሆነ መጥቶ ነበር። አሁን እንዴት እንደሆነ አላውቅም። እኔ ከወጣ በኋላ አምባገነኖች በሚገቡ ጊዜ ለፈለጋቸው ለማዘዝ ይፈልጋሉ። እነሱን ለማስደሰት ደግሞ የሚያጨበጭቡም ይኖራሉ። በዛ በዛ ምክንያት ድሮ የነበረው ስነ ስርዓት ተገላቢቶች ሲሆን፣ እኛም እድሜያችን እየገፋ ስለሄደ እዛ ውስጥ ቆይቶ ከመብሰል ይልቅ ራስን ራስ አድርጎ ደግሞ ማየቱ ይበጃል በሚል በዛ ምክንያት ፕሮታዬ ላይ አሁን በደስታ ነው ያለው። የተከበራችሁ መንገደኞቻችን አዲስ አበባው ቦሌ አውሮፕላን ማረፊያ እየደረስን ነው። ልነው አዲስ በበረራችን እንደተደሰታችሁ ተስፋ እናደርጋለን። ይህ በረራ ግን የሚቀጥል ነው እና በረራው ይቀጥላል። እናም ከካፕቴን እንግዶቻችን ጋር መቋጫ ውይይት ይኖረናል። አየር መንገዱ ገጥሞናል ያሉትን አስተዳደሩ ፈጸመብን የሚሉትን የሚያጋሩ እንግዶችም ይኖሩናል። ለምሳሌ አዊ ክፍለ ይባላለው በኢትዮጵያን አየር መንገድ በአውሮፕላን ቴክኒሻን ባለሙያነት አስራ ሶስት አመት ከስድስት ወር አካባቢ አገልግያለሁ። እኔ በጣም በአየር መንገዱ ተስፋ የቆረጥኩ መቼ ለምን ሌሎችም አሉ። በደል ተፈጽሞብናል ያሉ እና የአየር መንገዱ አስተዳደር ደግሞ መልስ እንዲሰጠን ሰሞኑን ደውለናል። እንደገናም ደግመን እናስታውሳለን። እስቲ የበኩላችሁን ንገሩን እንላቸዋለን። ቀጣዩ በረራ ወደ አዲስ አበባ ተባባሪ አዘጋጅ ይሆናል እና እነሆ የንጉሥ አክሊሉን መስኮት ይከፈታል። ንጉሥ አክሊሉ ስለ ኢትዮጵያ ዘመናዊ ትምህርት ከመምህርነት እስከ ዲሬክተርነትና ቋሚ ተጠሪነት ብሎም እስከ ኮሚሽነርነት ከደረሱት ከአቶ አማረ ጉልላት ጋር የጀመረውን ውይይት ዛሬ ያገባድዳል። አሉላና አዲሱ ታስታውሱ እንደሆነ የዛሬ አስራ አምስት ቀን ከአቶ አማረ ጉልላት ጋር የነበረኝን ፕሮግራም ለጊዜው ጨርሼ፣ ስለ ቀጣዩ ዝግጅቴ ስለ ዛሬው ማለት ነው ኮከበጽባህ አካባቢን ዞር ዞር እያልኩ ምን መስራት እንዳለብኝ ሳስብ በቤልጅየም እና በኬንያ ኤምባሲ መካከል ወደ ላይ ወደ ተራራው፣ ወደ የካ ተራራ፣ ወደ ልደታ ተራራ የሚያወጣውን አስፋልት ይዤ የቀድሞ ተማሪዎችን በቅርብ ማውቃቸውንም በታሪክም ማውቃቸውንም እያስታወስኩ ሲሄድ በውይይታችን ወቅት አቶ አማረ ጉልላትን ስለ ቀድሞ ተማሪዎች እንዲያጫውቱኝ ጠይቄያቸው ነበርና እሱን ማስቀደም ፈለግኩ። ጣልያን ወረራ ጀምሮ ከኮከበ ጽባህ የዘመቱት አርባ ገነት ጦር ትምህርት ቤት ገብተው የተሰዉት የትምህርት ቤቱ የተቃጠለው እንደገና ደግሞ ጣሊያን ትምህርት ቤቱን ራሱን የጦር ካምፕ ያደረገው ኮከበ ጽባህ፣ አዎ ይሄ ያደረገው ስለሆነ እነዛ አርባዎቹ የተሰዉት ለምን ይረሱ? ገነት ትምህርት ቤት ለውትድርና ሄደው ነው ገብተው ገብተው ከዛ ከተሰዉት ጋራ ያለቁት ከነ ክፍሌ ነሲቡ ጋር ከነ ማን ኃይላ ግብራ ሀይለቃ ኃይላ የሚባሉ እነዚህ ጋር ሁሉ ያለቁት ያን ጊዜ፣ ያው ሁሉ መረሳት የለበት። መረሳት እና ኮከበ ጽባህ የተመሰረተበት ሀያ አራት ነው። አስራት ሀያ አራት ሀ አመሰግናለሁ አቶ አማረ ጉልላት። ከጠላት ወረራ በኋላ ኮከበ ጽባ ትምህርት ቤት ከተማሩ ታዋቂ ግለሰቦች መካከል ደግሞ አንዳንዶቹን ለማስታወስ ፈለግኩ። በ967 ዓ ም የገጠርን መሬት የህዝብ ያደረገው አዋጅ ሲወጣ የግብርና ሚኒስትር የነበሩት አቶ ዘገየ አስፋው፣ አምባሳደር ተስፋ የታደሰ የውጭ ጉዳይ ሚኒስትር በኋላም አምባሳደር፣ እንዲሁም ደግሞ ሻለቃ ግርማይ ልባ የማስታወቂያና የባህል ሚኒስትር በኋላም አምባሳደር፣ የገንዘብ ሚኒስቴር ቋሚ ተጠሪ የነበሩት አስፋው ዳምጤ ሀያሲና ደራሲ ናቸው። አስፋው እንደዚሁም ደግሞ የስነ ጽሁፍ ባለሙያዎቹ ወንድማማቾቹ ዮሐንስ አድማሱና ዶክተር ዮናስ አድማሱ ከስነ ጽሁፎቹ መካከል ዶክተር አምሳሉ አክሊሉም ይገኙበታል። ከጋዜጠኞች መካከል ደግሞ መሐመድ ኢድሪስ፣ ጌታቸው ደስታ፣ ወርቁ ተገኝ፣ አርጋ ዋሽኔ፣ ከበደ መንግስቱ በብዕር ከሚጽፉ ጋዜጠኞች መካከል ለሬዲዮና ለቴሌቪዥን ማለት ነው። ቡልቡል አዘ መርካቶ፣ ሽጉጤቲ መርጋ፣ ጠንክር ዘካዛንችስ፣ ዶጮ አንበሴ፣ ዘባሻ ውልዴ ችሎትና ሌሎችም ይገኙበታል። የሕክምና ባለሙያዎቹ ፕሮፌሰር ጌታቸው አደራዬ፣ ፕሮፌሰር ነቢያት ተፈሪ፣ የሙዚቃ ባለሙያዎቹ ፕሮፌሰር አሸናፊ ከበደ፣ ወንድማማቾቹ ቴዎድሮስና ተሾመ ምትኩ እንዲሁም ተክለ ዮሐንስ ዝቄ፣ እነ ግርማ ነጋሽ፣ ይስቅ ባንጃውም አሉ። የመድረክ ፈርጦቹ ደግሞ እንደዚሁ ተሾመ አሰግድን እረሳችኋለሁ። የኩባያ ወተት ቅድሙ ላይ ከግርማ ነጋሽና ከይስቅ ባንጃው ደግሞ ቀጥሎ የመድረክ ፈርጦቹ አለሙ ገብረአብ፣ አበበ ባልቻ፣ ትሩፋት ገብረየስ የኮከበ ጽባህ ትምህርት ቤት ተማሪዎች ናቸው። በዚሁ ትምህርት ቤት ከተማሩት መካከል ለጄኔራልነት ማዕረግ የደረሱ ታዋቂ መኮንኖች ነበሩ። ለምሳሌ ጄኔራል ተስፋዬ ትርፌ የህብረተሰባዊት ኢትዮጵያ የመጀመሪያውን ጀግና ኒሻን ተሸላሚ ናቸው። በሺህ ዘጠኝ መቶ ሰማኒያ አንድ ዓመተ ምህረት ተካሂዶ በነበረው መፈንቅለ መንግስት እርምጃ ከተወሰደባቸው አስራ ሁለት ጄኔራሎች መካከል አንዱ ናቸው። ሌሎችም አሉ። ከሰዓሊያኑ ነሸቱ ጥሩነህ እረ ሌሎችም አሉ። ሰው ሆይ ስማ ሰው ሆይ ስማ የራስህን ሳታይ ሰው አትማ። አባባ ተስፋዬ ሳህሉ በ 948 ዓ ም በሜልቦርን ኦሎምፒክ ለመጀመሪያ ጊዜ ኢትዮጵያን ወክሎ በብስክሌት የተወዳደረው ገረመው ደንቦባ የኮከበ ጽዋ ትምህርት ቤት ተማሪ ነው። እነዚህ እነዚህን እያስታወስኩ ቁና ቁና እየተነፈስኩ የኬንያ ኤምባሲን ጀርባ ጋር በመውጣት ላይ ያለሁ ምስጋናችን ምስጋናችን ይድረስ ለእናታችንም ምስጋናችን ምስጋናችን ይድረስ ለእናታችንም የሺወርቅ የሺወርቅንበ ላቱላችን የሺወርቅ የሺወርቅንበ ላት ሁላችን የሺህ ናት የዘጠኙ ናት የሚለውን ዜማ ስሰማ ቀና ስል የእንግሊዝ አምባሳደር መኪና ከፊቴ ቆሟል። አምባሳደሩ ቀደም ብለው ወደ አንድ ግቢ ውስጥ ገቡ። ድንኳን ተጥሎ ይታያል። ምን ይሆን እዛ ያለው? በሚቀጥለው ዐሥራ አምስት ቀን የምመለስበት ይሆናል። ለዛሬ በዚሁ ልሰናበት። ሰዎችም ንጉሴ ከዘረዘራቸው መካከል የዘነጋቸው ይኖራሉና ለሚመጣበት ወቀሳ መዘጋጀት ሳይኖርበት አይቀርም። ወደ ቀጣዩ መሰናዶ ስናዝ ታዲያ ከአቶ ጌታቸው ተፈራ ጋር የመጨረሻውን ውይይት ልናደርግ ነው። አዎ፣ ኦታዋ ካናዳ የሚኖሩት አቶ ጌታቸው የቀድሞ ኢትዮጵያ ደህንነት መስሪያ ቤት ባልደረባ ናቸው። የዘመነ ደርግ የደህንነት አሰራር ምን ይመስል እንደነበር የታዩ ድክመቶች ተብለው ስለሚሰጡ አስተያየቶች፣ በአጠቃላይ የመስሪያ ቤታቸውን ድክመትና ጥንካሬ ያሏቸውንም አውግተውናል። ስለ ዛሬቱ ኢትዮጵያ የደህንነት ማቅር እያነሱ ከቀደመ ልምዳቸው አኳያ ያወጉናልና፣ አብረን እንቆይ። ጥያቄያችንን እናስቀድም። አዎ ጀምርና፣ አንተ ግን የኔን አስከትላለሁ። መልካም አቶ ጌታቸው እንግዲህ እስካሁን በተከታታይ እየተመለከት ነው። በቀደመው ስርዓት አሁን የተቀዳደሙትም ስርዓቶች በርከት እያሉ ነው ግራና ቀኝ የነበሩ ድርድሮች እና ጦርነቶችን አስመልክቶ እርስዎ የሚሰሩበት የደህንነቱ ክፍል ምን አይነት ሚና እንደነበረው በዝርዝር አስረድተውናል። እስኪ ወደ ዛሬ እናምጣዎትና እንደ ባለሙያ አሁን ያለውን ሁኔታ ትዝብቶን እንመልከት። ይሄ ስውር ጥበቃ የሚባለው ከፍተኛ ባለስልጣናትን ለመጠበቅ የተደራጀ ኃይል የተባለውን አዲሱ ጥያቄ ማከል ትችላለ። ምናልባት ስውር የሚለውን እንግዲህ አሁን ነው እኛ የተጠቀምንበት። በግልጽ በኢትዮጵያ መገናኛ ብዙኃን የተገለጠው ሪፐብሊካን ጋርድ ልዩ ጥበቃ ኃይል ተቋቋመ ነም ያ ልዩ ጥበቃ ኃይል ስውር ነው ግልጽ ነው ምንድን ነው? በጠቅላላ ይሄንን በተመለከተ ያለውን ምንስ ሚና አለው? እንግዲህ ጥበቃ ሁለት ሁለት አይነት መልክ ነው ያለው። አሁን እናንተ እንዳላችሁት አንዱ ግልጽ ጥበቃ ነው፣ ሌላው ስውር ጥበቃ የሚባለው ነው። ይሄ ግልጽ ጥበቃው አይነተኛ ዓላማው አሁን ባለው የኢትዮጵያ ኮንቴክስት የጠቅላይ ሚኒስትር አብይን ህይወት የመጠበቅ ቤተሰቦቻቸውን፣ ጽህፈት ቤታቸውን፣ መኖሪያ ቤታቸውን፣ የሚጠቀሙባቸውን ተሽከርካሪዎች የመሳሰሉትን ሁሉ የመጠበቅ አይነተኛ አላማ ነው ያለው ሪፐብሊካን ጋርድ የሚባለው እሱ ነው። ከዛም ጋር እንግዲህ አብሮ በተያያዘ በመንግስት ከፍተኛ አመራር አካል ላይ ያሉትን ሰዎች ይጠብቃል። ይሄ ሀይል ቀደም ብዬ ለመግለጽ እንደሞከርኩት የተሟላ አካላዊ ብቃት ያለው ንቁ የሆነ በመንፈስም የተዘጋጀ ከፍተኛ የሆነ መሳሪያም የታጠቀ አይኖ ግን ዲሞክራቲክ ባልሆኑ ሀገሮች ላይ ያለ ይሄ ሀይል አይነተኛ አላማው የግለሰቡን ስልጣን የመጠበቅና እዛ ላይ የሚመጡ ነገሮች ቢኖሩ ያንን ክራሽ የማድረግ ኃላፊነቱ ሁሉ አለበት። ይሄ ከእኛ ሀገር ሁኔታ ታሳወቱ እንደሆነ የፕሬዚዳንቱ ልዩ ጥበቃ ብርጌድ ነበረ። የጀኔራሎቹን መፈንቅለ መንግስት በታንክ በተዳገፈ እና በከባድ መሳሪያ ሄዶ አዲስ አበባ ላይ ያንን መፈንቅለ መንግስት ክራሽ ያደረገው ያ ሀይል ነው። ስለዚህ በብዙ ሀገሮች ላይ ይሄን አይነት ፕሬዚደንሻል ጋርድ ይሉታል፣ ናሽናል ጋርድ ይሉታል፣ ሪፓብሊካን ጋርድ ይሉታል። ተልእኮ ይሄ ነው። ሁለተኛው የጥበቃ አይነት የስውር ጥበቃ የሚባለው ነው። ይህ ስውር ጥበቃ የሚባለው በደህንነቱ መስሪያ ቤት ውስጥ የሚገኝ ራሱን የቻለ ልዩ መምሪያ ነው። ስውር ጥበቃውን ከግልጽ ጥበቃው የሚለየው አካላዊ ብቃቱ፣ ስልጠናው፣ የታጠቀው መሳሪያ ይሄ ሁሉ ከዛ የሚተናነስ አለ። እዛ ግን መሰረታዊ ልዩነቱ ስውር ጥበቃው ዩኒፎርም ሳይለብስ የታጠቀውን መሳሪያ ዲስፕሌይ ሳያደርግ መሳሪያዎቹን ሰውሮ ራሱን ከአካባቢው ጋር አመሳስሎና ተሰባጥሮ ገብቶ በስውር ጥበቃውን የሚያካሄድ አካል ነው። ይህ አካል የበለጠ ስልጠናም አለው። ለምሳሌ ሰዎችን ከአካላዊ እንቅስቃሴያቸው ነጥሎ አውጥቶ ለምን ተልእኮ የተሰማሩ ናቸው አይደለም የሚሉትን ሰዎች የመለየት ችሎታ አለው። ሁለት ስትረስን ማኔጅ ማድረግ የሚችል ተጨማሪ እውቀትና ስልጠና አለው። ሶስት በጣም በአጭር ጊዜ ውስጥ በተወሰነ ኃይል በአካባቢው ያለውን ሲቹዌሽን አናላይዝ አድርጎ ነገሮች ከቁጥጥር ውጭ ከመሆናቸው በፊት መወሰድ የሚገባቸውን ነገሮች የሚወስድ ተጨማሪ የአእምሮ ብቃት ያለው ነው። አራተኛ አልሞ በመተኮስ ደረጃ መቶ በመቶ እርግጠኛ የሆነ ኃይል ነው። ይሄ ኃይል ጥበቃ በሚከናወንበት ቦታ ላይ ቀድሞ ደርሶ ተመሳስሎ ገብቶ እንደ ኤሌክትሪክ ፖል፣ ቱቦ፣ ድልድዮች ስለዚህ ከፍተኛ የገዥ መሬት የሚባሉ ቦታዎችን፣ ሰበርባራ መንገዶችን ሁሉ ሳይቀር ቅኝት አድርጎ መሰረታዊ የሆነውን ስራ በስውር የሚሰራ ሀይል። ነጭ ለባሽ ከሚለው በተለምዶ ይሄዳል። ነጭ ብሎ ስውር ግን አይገባኝም። እንግዲህ አንደር ካቨር የሚባለውን ሁሉ እሱ ይቀጥ እንደሆነ እሱ አንድ ነገር። ግን እንደው ጥበቃን በሚመለከት ከዚህ ቀደም አሁን ለምሳሌ ጠቅላይ ሚኒስትሩ ባደረጉት ስብሰባ ላይ መስቀል አደባባይ እስከዛም በኋላ በተደረጉ የዚ ወታደራዊ እንቅስቃሴው ላይ ስታይ በእኛ ጊዜ የነበረ ጥበቃ ምን ይመስላል የሚለውን ትንሽ ፈንጠቅ አድርጌ፣ እሺ፣ በሶስት ሁኔታዎች ላይ አንድ የሀገሪቱ መሪ ከሀገር በሚወጡበት ጊዜ፣ ሁለት በመስቀል አደባባይ ወይስ አብዮት አደባብ ላይ ፓብሊክ አድሬስ በሚደረግበት ጊዜ፣ ሶስት የአፍሪካ ህብረት ጉባኤ አዲስ አበባ በሚደረግበት ሰዓት ላይ የደህንነቱ ሰራዊት በሙሉ መቶ ፐርሰንት ከሚኒስትሩ ጀምረህ እስከ ጠቅላላ አገልግሎት ሰራተኛ ታችኛው ደረጃ ድረስ በጥበቃ ላይ የሚሰማሩበት ሰዓት ነው። እነዚህ ሶስት ኦኬ ሚኒስትሩ እንደ ሚኒስትር ሳይሆን የሬዲዮ መገናኛ መኪና ይዘው አዲስ አበባ መውጫ በሮች ላይ እየዞሩ ሪፖርት የመቀበል፣ ጥበቃውን የመመልከት፣ አመራር የመስጠትና የሚያገኙትን ኢንፎርሜሽን ወደ መረጃ ማዕከል የመላክ ሌሎችም የመረጃ ክፍሎች የሚያገኙትን መረጃዎች ወደ መረጃ ማዕከሉ እየላኩ በመረጃ ማዕከሉ በኩል አሴስመንት እየተሰራ ጥበቃው የሳሳበት ቦታ ላይ እንዲጠናከር ወርዋሪ መሄድ ያለበት ቦታ ላይ እንዲሄድ እየተደረገ የሚሰራበት ስራ ነበር እና ጥበቃ እንደዚህ ሰው እንዳለው ግንዛቤ ዝም ብለ በተራ የምትሆን ሳይሆን የብዙ አእምሮ ውጤት የሆነ ነው። እያንዳንዱ ጥበቃ ደግሞ ሲያልቅ አሰስመንት እየተሰራ ደካማና ጠንካራ ጎኑ እየተገመገመ ለሚቀጥለው ጊዜ ደግሞ የበለጠ ሪፋይንድ ሆኖ የሚሰራበት ስራ ነበር የነበረው እና ከዚህ አንፃር የነበረውን ጥበቃ ተነጻጣሪነት ስመለከተው ክፍተቱ በጣም በጣም ጎልቶ ይታየ ነበር። መልካም የሽግግር ጊዜ መሆኑ፣ የፖለቲካ ግርግሩ ማየሉ፣ እንዲህ መሰረት ያለው በጥናትም በሳይንሳዊ መንገድ ማለት ይቻላል የደህንነት አሰራርን መከተል ያዳገተ ይመስላል። የነበሩትን ክፍተቶች ከዚህ ጋር ማዛመድ ይቻላል። ሌሎች ምክንያቶችም ሊኖሩ ይችላሉ። የሀይል አስተላለፍና ሽኩቻው አቶ ጌታቸው አሁን በዚያ ሙያ ውስጥ ያለው አይመስለኝም። ምንም እንኳን በስራው ላይ ባይሆኑ ባለሙያ ነውትና ዘመኑ ያመጣውንም ነገር መመልከቶ ስለማይቀር በኢትዮጵያ ብቻም ሳይገደብ በዓለም ዙሪያም ባለው ሁኔታ ላይ ሊሆን ይችላል። አንድ የእርስዎን ሙያ የሚመለከት ጥያቄ ላስከትልም። የስለላ ስራን ነው መመልከትም ሞክረው ይበልጡን በሰው ከሚሰበሰብ መረጃ ወይንም ደግሞ ሙሉ በሙሉ በሰው ላይ መሰረት የሚያደርግ መረጃ ከመሰብሰብ ይልቅ ቴክኖሎጂው ብዙን ነገር የቀየረው ይመስላል። ከአንድ ቦታ ሳይንቀሳቀሱ ብዙ ነገሮችን ለአደጋ ሳያጋልጡ በቀላሉ መረጃ ማግኘት የሚቻልበት በሰዎች የሚሰራው ስራ መቼም ቢሆን እንደማይቀር ቢታወቅም ሁኔታዎች ተቀይረዋልና ከዚያ አንጻር እንዴት ይመለከታሉ? በዓለምም ይሁን ኢትዮጵያ ባለችበት የዛሬ ሁኔታ ፈተናዎቹ በበዙበት በተለይ አካሪዎች የሚያደርጉትን በምሳሌ ብንወስድ ሰዎች ራሳቸውን እንደ ፈንጂ የሚያፈነዱበት ጥበቃን አዳጋች ያደረገበት ሁኔታ ላይ ሆነን እንዴት ይመለከታሉ የቀድሞ አሰራሮች ከዛሬው ጋር? እውነት ነው። አሁን የደረስንበት የቴክኖሎጂ ሁኔታ እጅግ በጣም እየተራቀቀ የመጣበት ብዙ ነገሮች በጣም በጣም አስቸጋሪ የሆነበት ጊዜ ነው። ግን የዛኑ ያህል ደግሞ ቴክኖሎጂ ሁለቱንም ፓርት ነው የሚያገለ በደህንነቱም በኩል ደግሞ ስትወስድ በጣም ተሻሽለው የመጡ በርካታ የሆኑ የመረጃ መሰብሰቢያ መሳሪያዎች በቀላሉ በአነስተኛ ሁኔታ ከርቀት የምትከታተልባቸው ማመን በሚያስችል ሁኔታ ላይ እነዚህ ስፓይ ካሜራዎች በጣም በጣም የስፒል አናት በምታችል ጫፍ ላይ ምን የመሰለ ጥርት ያለ የሰርቬይላንስ ካሜራዎች ሁሉ የመጡበት በዛ የሰዎችን እንቅስቃሴ ቶኒፎራዎች የምትከታተልበት በላይ በአየር እየላክህ ቅኝት አካሄደህ ፎቶግራፍ አንስተህ ራሱ እዛው ላይ ፕሮሰስ አድርጎ አጥቦ ኢንፎርሜሽኑ ዳታ ሴንተር የሚልክበት ይሄንን የመሳሰለ ደግሞ የዛኑ ያህል ፖዘቲቭሊ የመረጃውን ስራ የሚያግዙ ደግሞ ውጤቶች አሉ። ሁለቱን አብሮ ያነጻጸሩ ማየቱ ነው። የዛ ነው ያለ እንትኑም ቢበጣ በመረጃ አስፔክቱ አንዱ ትልቅ ችግር እየሆነ አሁን ያለው አንዱ የሶሻል ሚዲያ ጉዳይ ነው። በሶሻል ሚዲያ ላይ አለገደብ የሚወጡ ሁኔታዎች የሰውን አመለካከት ፐርሴፕሽኑን የሚለውጡ ናቸው። ቬሪፋይ አይደረግም፣ አይጣራም፣ ማጣራት የለም። ይሄ እውነት ነው ወይ አዎ፣ ይሄ እውነት አይደለም ወይ፣ ይሄ ተልእኮ ምንድን ነው የሚለውን ነገር የሚመለከት ሰው አይኖርም እና እንደወረደ ያንን ሁሉ ፕሮሰስ ተቀብለህ እንትን በምታደርግበት ሰዓት ላይ ያ እጅግ በጣም አስቸጋሪ ነው። መረጃን ከወሬ የሚለየው የምታገኘውን ነገር ሰብስበህ ከውስጡ እውነታ የሆነውን ነገር ነጥለህ ማውጣት ስትችል ነው። አንዱ ሁለት ጠላት የሚያካሄድብህ ዲስኢንፎርሜሽን አለ። ያ መነሻው እውነት ነው ወይንስ አንተን ከኢላማ ላይ ለማራቅ የሚመጣ የተሳሳተ ነገር ነው ወይንም በፕሮፓጋንዳ ደረጃ ላይ ሊበክልህና አእምሮህን እንትል ያደረግ ነው። እነዚህን ነገሮች ሁሉ አጣርተህ ጨምቀህ የምታወጣው ነው። እና ዛሬ በማየው ሁኔታ ግን እነዚህ ሁሉ ነገሮች በጣም የተርምት መስስበት የወጣበት ይሄንን ነገር ቬሪፋይ እያደረገ እያጣራ የሚወጣ የሰለጠነ የሰው ኃይል በጣም የሚያስፈልግበት ደረጃ ላይ የደረስንበት ጊዜ መስሎ ይታየኛል። የማህበራዊ መገናኛ ብዙኃንን ጉዳይ አንስተዋል። የቋጭን መስሎ ነበረ የሚሰጠውን ጠቀሜታ ፈጣንነቱን፣ በጊዜውና በቦታው አንድን ነገር በአቅራቢያው ባለ ሰው ተራ ሰው የተለየ ችሎታ በሌለው ሰው ማግኘት የሚያስችለውን ያህል እንዲህ አገር የሚያሸብሩ ሁኔታዎችን የተዛቡ መረጃዎችን በመንዛት ሊያመጣ የሚችለውን መቋቋም የሚያስችል ሁኔታ ላይ ያለን አይመስልም። በስልጣኔውም የተራቀቁት በዚህ ቴክኖሎጂም ፈጣሪዎቹ የሚባሉትን እዚህ ዩናይት ስቴትስን ጨምሮ ሲፈተኑበት እናያለን። መደበኛ አሰራሮች አደጋ ላይ ሲወድቁ እናያለን። ትዝብት ካሎት የመጨረሻ ግር ነው። ትክክል ነው። ብዙ ብዙ የሚፈትኑ ሁኔታዎች አሉ። አሁን በእኛ በኩል ከዚህ ቀደም የነበረውን ሁኔታ ስታይ እንደው ለማነጻጠር ነው። ለምሳሌ በሀገር ውስጥ የነበረው ችግር እየከፋ ሲመጣ ፍተሻ ስታካሂድ፣ ብርበራ ስታካሂድ ወደ አንድ ሴንሲቲቭ ወደሆኑ ቦታዎች አካባቢ ለማለፍ ለሰዎች የፍቃድ ወረቀት ስጠይቅ ስታወጣ በምዕራቡ ዓለም የሰው መብት እንደተጋፋ በነፃነት ጉዳይ ላይ ሁሉ መጥፎ ነገር እንዳደረግ አይነት ነገር ነበር ተደርጎ የሚታወቀው። አሁን እንደተባለው የቴሮሪዝሙ ኢሹ እየሰፋ ሲመጣ በምታምንበት ወታደራዊ ሀይልና ጡንቻ ነገሮችን ማስቀረት እንደማትችል በተደረጉ ግንኙነት ሲመጣ ዌስቱ ላይ አሁን የምታያቸው እርምጃዎች ራሱ ብርበራ እና ፍተሻ በጣም በተጠናቀረ ኤሌክትሮኒካሊ በኮንትሮሊንግ በሆነ ሁኔታ ላይ የሚደረገውን ነገር ስታይ ከቦታ ወደ ቦታ ከላይ በሚደ እነዚህን ሁሉ ስትመለከት ነገሮች ካልደረሱብህ በስተቀረ ሌላው ቦታ ላይ የሚደርሰውን ሁኔታ ተመልክተህ ብዙም አንደርስታንድ አታደርገውም እና እንደዚህ አይነት ሁኔታዎች በብዛት አሁን እየታዩ ችግሮች በአንድ በኩል ብቻ ሳትወስናቸው ዓለም አቀፋዊ የሆነ ይዘቱን ይዘው የመጡበት ሁኔታ ነው ያለው እና ይሄ በእኛ ሀገር ላይ ሁሉ ጭምር ትልቅ የሆነ ኤፌክት አለው እና ይህም በዚህ ካልኩ በኋላ እንደው ወደ መጨረሻው ገደማ ላይ ስላለንበት ሁኔታ ትንሽ ስለ ሀገራችን ባነሳ የሚፈቀድ ከሆነ አንድ ሀሳብ ብቻ ላምጣ። ጥሩ ነው። የወቅቱን ሁኔታ ገምግመው ያበቃሉ። አንዳንድ ሰዎች እንደውም ይህን ውይይት አሁን ያደረጋችሁበት ምክንያት ከምን ጋር የተያዘ ነው ይላሉ። አቶ ጌታቸውስ ይህን በአሁኑ ሰዓት ለመናገር ፈቃደኛ የሆኑበትን እንዲሁ አልፎ አልፎ ስለ ፕሮግራም ከሰው ጋር ስንጫወት የሚያነሱት ነው። ይህንን እርስዎ ይገልጡታል። ወቅቱን በተመለከተ ግን አሁን ኢትዮጵያ ውስጥ ያለው ከአመት በፊት ከነበረው ወይም ከቲፒኤልኤፍ ካለው አገዛዝ ወይም ገዢ ፓርቲ ጋር ያለው የተጣጣማተጣጣመ አይደለም። አሁን ኤቲፒኤልፍ ኃይሎች ለብቻ መሽገው ያሉበት፣ ደግሞ በዶክተር አብይ የሚመራው አዲሱ የለውጥ መንግስት ለብቻ ባለበት ሁኔታ ነው እና በዚህ መሀል ትልቅ ስጋት ደቀነ የሚባለው በአቶ ዳውድ የሚመራው ኦኤልኤፍ ነው ሰው የሚለው እና እርግጥ ኦኤልኤፍ ብቻ ነው ወይ ስጋት የደቀነው አንድ ጥያቄ ነው። ይሄ ሁኔታ ደግሞ እንዴት ነው መሻሻል ያለበት? በዚህ ሁኔታ ላይ እርስዎ እንደ ደህንነት አባል እንደ ደህንነት ባለሙያ ይህንንም አብረው ያዩታል። የወቅቱ ሁኔታ ሲገመግሙልን በዚሁ እናበቃለን። ምናልባት ከእርስዎ መልስ ጥያቄ ካልተወለደ መልካም ነው። የደህንነት መነሻ መሰረቱ ስጋት ነው። ስጋት ደግሞ ትንፎር ሰን ነው የሚኖረው፣ በተለይ እንደ ኢትዮጵያ ባለ ሀገር ካለንበት ጂኦፖለቲካ ፖዚሽን አኳያ ከኢትዮጵያ የታሪክ ብቸኝነት አኳያ የሚመነጩ ስጋቶች በርካታ ናቸው። የውጭ ኃይሎች በኢትዮጵያ ላይ ያላቸው ተጽዕኖ እጅግ እጅግ በጣም ከፍተኛ ነው። ይህ ስጋት እንደዚሁ ዝም ብሎ የሚታይ አይደለም። ብዙ ሰው ጠዋት ተነስቶ ስራውን ሰርቶ ማምሻው ላይ በማህበራዊ ተጫውቶ ማታ ላይ ጧ ብሎ እንቅልፍ ተኝቶ እንደገና ጠዋት የሚነሳ የሚመስለው ሰው አለ ኢትዮጵያ ውስጥ ሌሊቱን ሙሉ በአባራሪ እና በተባራሪ በአሳዳጅ እና በተሳዳጅ መካከል ላይ ያለ ሩጫ የሚገርም የሚገርም የሚገርም ነው። ኢትዮጵያን ለማተራመስ የሚሸረበው ሽረባ፣ የሚዶለተው ዱለታ፣ የሚወጣው ገንዘብ ከፍተኛ ነው። ስለዚህ ደህንነቱ ሁልጊዜ መነሻው ይሄ ስጋት ነው። በዚህ ስጋት መሰረት ደግሞ በሚያደረገው ክትትል ከውጪ ተነስቶ እስከ ብር ሸለቆ ድረስ የተዘረጋ የመረጃ መረብ የተቆራረጠበት፣ እስከ ሶማሌ ድረስ የተዘረጋ እንትን የተቆራረጠበት። ሁል ሁልጊዜ እንደዚህ አይነት ስውር በሆነ ውጊያ ላይ ነው ያለ ነው። ስለዚህ ስጋት ዛሬም አለ። ለደህንነት መጥፎ የሚሆነው ጸጥ እረጭ የሚል ነገር ሲኖር ነው። ጸጥ እረጭ የሚል ሁኔታ በሚኖርበት ሰዓት ላይ ጠላትህ ሰርፕራይዝ ሊያደርግህ እንቅስቃሴውን ሰውሮ ከፍተኛ ስራ እየሰራ ያለበት ሁኔታ ነው። ስለዚህ የስጋት መኖር ቤዚክ ነው። ዛሬ ኢትዮጵያ ውስጥ የምትመለከተው ሁኔታ ለደህንነት ስራ ነው የሳየው፣ ቀላል ይመስለኛል። ለምንድን ነው ሌሎቹ ድርጅቶች የት ቦታ አሉ? ምን እያደረጉ ነው? አቅማቸው የቱን ያህል ነው? ሊያደርሱ የሚፈልጉት ኢላማዎች ምንድን ናቸው? ኢላማዎቹ ደግሞ ያላቸው ቡልነራብሊቲስ ምንድን ናቸው የሚለውን አይደንቲፋይ ለማድረግ ለአደጋ ተጋላጭነት እያሉ ነው አንዳንዴ። የእንግሊዝኛ ቃል እየተጠቀሙ ስለሆነ ይቅርታ ይቅርታ እና እነዚህ ነገሮች ግልጽ ናቸው። የትኛው ድርጅት የት እንዳለ ታውቃለህ። የዛን ድርጅት ጥንካሬውን ታውቃለህ፣ ደካማ ጎኑን ታውቃለህ፣ ሊያደርስ የሚፈልገውን ደግሞ አላማውን ሁሉ ታውቃለህ። ግልጽ ነው። ስለዚህ ለደህንነት ስራ እነዚህ ቅድመ ሁኔታዎች የተሟሉበት ስለሆነ ነገሮችን አሰስ አድርጎ ለዛ ያን የሚያፈርስ ያንን የሚያስቀር ነገር እርምጃ ለመውሰድ በጣም በጣም ግልጽ ይመስለኛል እኔ ከስጋት አንጻር አሁን እንደተባለው ይህን ፋዘር ማየት ተገቢ ይመስለኛል። አሁን ከሀያ ሰባት ከሀያ ስምንት ዓመት በፊት የነበረ አንቀላፍቶ የነበረ ሴል ደራጅተው አንቅተው አስታጥቀው በገቡ በዚህ በአጭር ጊዜ ውስጥ ይህንን ሁሉ ውጥረት ሊፈጥሩ ቻሉ ወይንስ፣ በኢትዮጵያ ላይ ረጅም እጅ ያላቸው ኃይሎች ውጪ ከነበሩ ኃይሎች አማካኝነት እያሰለጠኑና እያስታጠቁ በምዕራብና በምስራቅ በኩል ሰዎችን አስገብተዋል ይሄም ሊታይ የሚገባው ነገር ነው እና ብዙ ባሬ ብልሳሉ የተካኑ ያሉ ኢትዮጵያ ውስጥ እና በተለይ ክልሎች እያበጡ የመምጣት የሚታየው ከፍተኛ የሆነ የመገዳደር ስሜት በየክልሉ የሚገኙ የልዩ ጥበቃ ኃይሎች ብዛትና ትጥቅ ሁሉ ከመከላከያ ሰራዊቱ ጋራ እኩል በሆነ መልኩ እየተደረገ መሄድ የህዝብ መፈናቀሉን ስትመለከተው የክልል ይሄ የይገባኛል የማንነት የሪሶርስ ጥያቄ ሁሉ እየጨመረ ሲመጣ የመንግስት ማዕከላዊ መዋቅር እየሳሳ እየጫጨ እያበጡ የመጡበት ሁኔታ ሲመጣ ጠቅላይ ሚኒስትሩ የሚመሩ ድርጅት ራሱ በስታቸው ላይ ጭምር ኔጌቲቭ የሆነ መንግስታቸውን የማሳመስ የማኮሰስ ነገር የሚወስዱትን እርምጃ የማደናቀፍ ነገር ሁሉ በመጣበት ሰዓት ላይ ይሄንን ስንመለከት የኢትዮጵያ ሁኔታ እጅግ በጣም በጣም በጣም አሳሳቢ እንደሆነ ታየኛል። ከዚህ ቀደም እንዳልኩት በትሬት ደረጃ በስጋት ደረጃ ስመለከተው እጅግ በጣም ክሪቲካል የሆነ ሀይ የሆነ ሁኔታ ላይ እንገኛለን። ምን መደረግ አለበት ለሚለው አሁን እንደተባለው አንድ ሁለት ሶስት አራት አምስት ሰዎችን በመለወጥ ሙሉ ስትራክቸሩን ማዳከም አይቻልም። ስለዚህ በተለይ በደህንነትና በመከላከያ ውስጥ በቀጥታ ዓላማ ፈጻሚ በሆኑ መምሪያዎች ላይ የተቀመጡ ሰዎች አውትራይት መነሳት መቻል አለባት። ያንን ቀደም ሲል የተዘረጋ መዋቅር መበጣጠስ ካልተቻለ በስተቀር ታዛዥነቱ፣ ተደማጭነቱ አሁንም የቀድሞውን አመራር እንደያዘ ነው የሚቆየው። እነዚህ ሰዎች በገንዘብ ኮራፕት ያደረጓቸው ሰዎች አሉ። በሌላ ሌላ ነገር ኮራፕት ያደርጓቸው ሰዎች ማስረጃ ያዙባቸው ሰዎች ይኖራሉ። እነዚህ ይሄንን በመፍራት ታዳጅነታቸውን ዛሬ የሚጠብቁት ለሌላው ሀይል ስለሆነ ይህን በሚመለከት ጠቅላይ ሚኒስትር የጠነከረ እርምጃ መውሰድ መቻል አለባቸው። መከላከያና ደህንነት ለመንግስታቸው ገዛይ የሚመኙትን የኢኮኖሚ ፖሊሲ፣ የውጭ ፖሊሲ ተፈጻሚ ማድረግ የሚችሉት የእሳቸው መንግስት ጽናት ኖሮ ሲቀጥል ብቻ ነው ብዬ አምናለሁ።

በተለይም ከናው ኃላፊ ከሚኒስትሩ ጋራ ሁለተኛ ሰው ሆነው ብዙ ያገለገሉ ናቸው። ብዙ መረጃ ሰጥተውናል። ምስጢር አውጥተዋል ማለት አንችልም። እንዳወጡ ጠብቀን ነበር። የነገሩን ነግረውናል። ያልነገሩን ሊነግሩን የማይመቻቸው ነገሮች ይኖራሉ። ወደፊት በጽሑፍ እንደሚያስቀምጡት ተስፋ እናደርጋለን። መቼም በጣም አመሰግናለሁ። በጣም ደስ ይለኛል። ሪሊ ዜር ይስጥልን አቶ ጌታቸው በጣም ነው አመሰግናለሁ። አወይ ጊዜ ነጉ የዛሬውን አድማጮች በዚሁ አጠናቀቅን። ይሄን የጌትሽ ማሞን ዜማ እያደመጣችሁ የዜና መዳረሻ ይሆናችኋል። ለደናደሩ ስንብት ታዲያ ከማጠቃላይ ዜና በኋላ እንመለሳለን። ኢትዮጵያዊነትን

And the bar And that's

በላይ ለሆነ ጊዜ ሳዑዲ አረቢያ ውስጥ እስር ላይ የቆዩት ሼኽ መሐመድ ሁሴን አል አሙዲ ዛሬ ተፈተዋል። የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤቴ ፕሬስ ኃላፊ አቶ ንጉሡ ጥላሁን ለቪኦኤ በተለይ በሰጡት ቃል ጠቅላይ ሚኒስትር አብይ አህመድ ለሼህ አል አሙዲ መፈታት ጥረት ሲያደርጉ መቆየታቸውን ገልጸዋል። ሼህ አል አሙዲ ወደ ኢትዮጵያ መቼ እንደሚሄዱ አልታወቀም። በድሬዳዋ አስተዳደር መልካጀብዱ ከተማ በግለሰቦች መካከል የተነሳ ግጭት ወደ ጎሳ ግጭት ተቀይሮ የሁለት ሰው ሕይወት መጥፋቱ ተገልጿል። መልካ ጀብዱ ተመሳሳይ ጎሳ ተኮር ግጭቶች በተደጋጋሚ የሚከሰትበት መሆኑን የፌዴራል ፖሊስ የምስራቅ ክላስተር አስተባባሪ ኮማንደር ሰሎሞን ከበደ ለቪኦኤ ገልጸዋል። በዩናይትድ ስቴትስ ታሪክ እጅግ ረጅሙ የተባለው የመንግሥቱ መዘጋት ለጊዜው ከተፈጸመ በኋላ ዴሞክራቶቹ በደቡብ ድንበር ላይ ጠንካራ ደህንነትና ጸጥታ እንዲሰፍን የሚፈልጉ መሆናቸውን ማሳየት ይገባቸዋል ሲል ዋይት ሀውስ አሳስበዋል። ዋና ጽሕፈት ቤቱ ዋሽንግተን ዲሲ ውስጥ የሆነውና በዓለም አቀፍ አካባቢያዊና የወቅቱ ጉዳዮች ላይ የሚያተኩረው ፎረን ፖሊሲ መጽሔት በዚህ ዓመት ልዩ እትሙ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ከዓለም መቶ አሳቢዎች አንዱ አድርጎ አውጥቷል። በየዓመቱ ስድስት ልዩ ህትመት የሚያወጣው መጽሔት ላለፉት ሐምሳ ዓመታት የቆየውና አሁንም በየዕለቱ ዌብሳይቱ ላይ ዕለታዊ ሁኔታዎችን የሚዘግበው ይህ መጽሔት የኤርትራን ስምምነት አውስቷል። ዜናው አበቃ። የአሜሪካ ድምፅ ራዲዮ በ22 በ25ና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽት ሶስት ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበ፣ እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣ ደህና እደሩ።